ድምፅ ራዲዮ ጣቢያ ነው። ሁለቱንም ወንድሞቼ ድረሱልኝ የሚሉ ቢሉ የሚደርስ አካል የለም። የጸጥታ ኃይሉም ሁሉም ነገር ጠጥ በቴፒ ሁለት ወንድሞቻቸው የሞቱባቸው ግለሰብ የተናገሩት ነው የሰማችሁት ዘገባ አለን የታገቱት የደምቢ ዶሎ ዩኒቨርሲቲ ተማሪዎች የገቡበት ሳይታወቅ ሁለት ወር ሊጠጋቸው ነው ወጣቶቹ ይመለሱ በሚል ጥያቄ በማኅበራዊ መገናኛ ብዙሀን ልዩ ዘመቻ እየተካሄደ ነው የፌዴራል ፖሊስ በበኩሉ በጠቅላይ ሚኒስትሩ ቢሮ ስር የተቋቋመ ቡድን ጉዳዩን እየተከታተለ ነው ይላል ዘገባ አለን በዚህም ላይ የኢትዮጵያና የኤርትራ እንዲሁም የሶማሊያ መሪዎች በዛሬ ዕለት አስመራ ላይ መክረዋል። የሶስቱ መሪዎች ንግግር በአፍሪካ ቀንድ ሰላም መረጋጋትና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊና ማህበራዊ ልማት ላይ ያተኮረ መሆኑን ተጠቁሟል። በዚህም ላይ ዝርዝር አለን። ጤና ስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 18 2012 ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደና ዜናዎቹን የማሰማችሁ ቆንጅ ታየነኝ። እንደምን አምሽታችኋል አድማጮች። ለምሽቱ ካሉን ዜናዎች መካከል ቀደም ሲል አሉ ላይ የጠቀሰው የኢትዮጵያ፣ የኤርትራና የሶማሊያ መሪዎች አስመራ ላይ ተገናኝተው ተወያይተዋል፣ የጋራ መግለጫም አውጥተዋል። ዋናው ዜናችን ነው። አሜሪካዊው የቅርጫት ኳስ ኮከብ ኮቢ ብራያንት በትናንትናው ዕለት በሄሊኮፕተር መከስከስ አደጋ ሕይወቱ የማለፉ ዜና በአለም ዙሪያ የሰሙ የተሰማቸውን ሐዘን የሚገልጹበት ቃላት እያጡ ናቸው። ይህም ዜና አለን። በስፖርት ክፍለ ጊዜም ተጨማሪ ይኖራል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። ሌሎችም አሉን። ከቴክኒክ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ጆጌል ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅታ የ የኢትዮጵያ የኤርትራና የሶማሊያ መሪዎች ዛሬ ኤርትራ ዋና ከተማ አስመራ ላይ ተገናኝተው ተወያይተዋል። ብርሃነ በረሀ ዝርዝሩን ልኮልናል። ፕሬዚደንት ኢሳያስ አፈወርቂ የኢፊድሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሌ ፕሬዚዳንት መሐመድ አብዱላሂ መሐመድ ዛሬ ጥር አስራ ስምንት በአስመራ ቤተ መንግስት ተገናኝተው ከተወያዩ በኋላ የጋራ መግለጫ አውጥተዋል። ሶስቱ መሪዎች እንደ ኤውሮፓውያን አቆጣጠር በሁለት ሺ አስራ ስምንት ያደረጉት የትብብር ስምምነት ውጤቱን በመገምገም በውህደት ለመስራት ቃላቸውን አድሰዋል። ከዚህም በተጨማሪ መሪዎቹ ሰላም፣ እርጋታ፣ ኢኮኖሚና የልማት ስራዎች የሁለት ሺ ሀያ ዋንኛ እቅዶች መሆናቸውንም አረጋግጠዋል። መሪዎቹ በሁለት ሺ ሀያ የተያዙ የስራ እቅዶች ስኬታማ እንዲሆኑ የቀጠናው ጠንካራ ጥረትና ውህደት ትብብር እንደሚያስፈልግ አረጋግጠዋል። ሦስቱ መሪዎች ጸጥታን በተመለከተ አሸባሪነት፣ የጦር መሳሪያ ዝውውር፣ የሰው ልጆች ፍልሰት እንዲሁም ህጋዊ ያልሆኑ የመድኃኒት ዝውውሮችን ለመከላከል በጋራ ለመስራትም ተስማምተዋል። መሪዎቹ አክለውም የኢኮኖሚና የመሰረተ ልማት ግንባታን ለማሳደግ የሰብአዊና የተፈጥሮ ጸጋ ዋነኛ ቀዳሚ ሁኔታዎች መሆናቸውን በመጥቀስ ከአጋርና ወዳጆች ጋር በመከባበር እና በጋራ ጥቅም ላይ የተመሰረተ ስራ መስራት አስፈላጊ መሆኑንም አስምረውበታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከቀኑ አስራ ሁለት ሰዓት ላይ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት ጨርሰው ወደ አገራቸው ተመልሰዋል። ዶክተር አብይ በኤርትራ ቆይታቸው ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለትዮሽ ግንኙነትና በቀጣናው ጉዳዮች ላይ ተወያይተዋል። በዶክተር አብይ አህመድ የተመራው የኢትዮጵያ የልዑካን ቡድን የኢፌዴሪ የመከላከያ ሚኒስትር አቶ ለማ መገርሳንና ሌሎችን ያካተተ ነበር። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት አመሻሽ አስመራ ከገቡ በኋላ በአስመራ ጎደናዎች በእግራቸው በመዘዋወር ከተማውን አይተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሜሪካዊው ታዋቂ የቅርጫት ኳስ ኮከብ ኮቢ ብራያንት በትናንትናው ዕለት በሄሊኮፕተር መከስከስ አደጋ ህይወቱ የማለፉን ዜና በዓለም ዙሪያ የሰሙ የተሰማቸውን ሀዘን የሚገልጹበት ቃላት እያጡ መሆናቸውን እየተናገሩ ነው። የ41 አመቱ ኮቢ ብራያንት የ13 ዓመቷ ታዳጊ ልጁ ጂያና እና ሌሎች ሰባት ሰዎች ናቸው። ሄሊኮፕተሯ ሎስ አንጀለስ ከተማ አቅራቢያ ተከስክሳ ህይወታቸው ያለፈው የወጣቶች የቅርጫት ኳስ ግጥሚያ ዝግጅት ለመገኘት እየተጓዙ ነበረ። ኮቢ የሎስ አንጀለስ ከባድ ትራፊክ ትንቅንቅ እንዳያውከው ከመኖሪያ ቤቱ ወደ ግጥሚያዎች በብዛት በሄሊኮፕተር በመመላለስ ይታወቃል። የሎስ አንጀለስ ወረዳ ፖሊስ የአደጋው ምርመራ ከፌዴራል ባለስልጣናት ጋር በትብብር እንደቀጠለ መሆኑን ገልጸው፣ ሰው ወደ አደጋው ስፍራ ከመግባት እንዲቆጠብ አሳስበዋል። በዚህ የኮቢ ብራንት እና የሌሎችም ሞት ሀዘን ከየአካባቢው የተለያየ የሀዘን መግለጫ እየተላለፈ ነው። በስፖርት ክፍለ ጊዜ እንመለስበታለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ በሌላ በኩል ፕሬዚደንቱ ዩክሬን በዲሞክራቲክ ፓርቲ ተፎካካሪያቸው ላይ ምርመራ እስከምትከፍት የምታገኘው የጸጥታ እርዳታ እንዳይለቀቅላት እንደሚፈልጉ በወቅቱ የብሔራዊ ጸጥታ አማካሪያቸው ለነበሩት ሰው ነግረዋል የሚሉ ዘገባዎች ብቅ ብለዋል። ያን ተከትሎ ታዲያ ዲሞክራቶች ምስክሮች ይጠሩልን የሚለውን ጥያቄያቸውን እንደገና አንቀሳቅሰዋል። የቀድሞው የፕሬዚደንቱ የብሔራዊ ጸጥታ አማካሪ ጆን ቦልተን የሚያወጡት መጽሐፍ ነው የተባለውን ይህንን የተገኘ ነው የተባለውን ይህን ውንጀላ ትናንት በቀዳሚነት የዘገበው ደ ኒውዮርክ ታይምስ ሲሆን ያን ተከትሎ ለሰነዱ ቀረቤታ ያላቸውን ሰዎች ያነጋገሩ ሌሎች የዜና ድርጅቶችም አረጋግጠውታል። አንድ የጆን ቦልተን ጠበቃ እንደተናገሩት መጽሐፉ በይፋ ከመውጣቱ በፊት ሚስጥራዊ መረጃን አስመልክቶ በሚካሄድ መደበኛ ፍተሻ ተመርምሮ እንዲያልፍ ከአንድ ወር በፊት ለብሔራዊ ጸጥታ ምክር ቤት ተልኮ ነበር። ፕሬዝደንት ትረምፕ ዛሬ ማልደው በትዊተራቸው ቦልተን አሉ የተባለውን ውድቅ አድርገዋል። ለዩክሬን የሚሰጣት እርዳታ ዲሞክራቶችን ባይደንንም ጭምር ከሚመለከተው ምርመራ ይቆራኛል ብዬ ለጆን ቦልተን ፈጽሞ ነግሬው አላውቅም ብለዋል ትራምፕ በአደባባይ ከስራው በተባረረበት ጊዜም ስለዚህ ጉዳይ አንስቶ አማሮ አያውቅም። አሁን ይሄን ካለ መጽሐፉን ለመሸጥ ሲል ብቻ ነው ብለዋል ትራምፕ። በሚስተር ትራምፕ ላይ የቀረቡባቸውን ክሶች በሚመለከተው የመወሰኛው ምክር ቤት ክስ ሰሚ ችሎት ከተወካዮች ምክር ቤቱ እንደ አቃቤ ሕግ እንዲቆሙ የተላኩት ከሳሾች ቦልተን ወሳኝ መረጃዎች ስላሏቸው ይጠሩልን ሲሉ በአዲስ መግለጫ አውጥተዋል። በተወካዮች ምክር ቤት ሂደት ባይደን ቃላቸውን ቦልተን ቃላቸውን እንዲሰጡ ጠይቀን፣ ፕሬዚደንቱ ለምን እንዳከላከሉ አሁን አየነው ብለዋል ዴሞክራቶቹ። የቻይና ጠቅላይ ሚኒስትር ሊኬያንግ የኮሮና ቫይረስ የተቀሰቀሰባትን ውሃን ከተማን ጎብኝተዋል። ጠቅላይ ሚኒስትሩ ወደዚያ የተጓዙት ከጤና ባለስልጣናቱ ጋር ለመነጋገር እና እስካሁን ሰማንያ አንድ ሰዎች ለገደለው ወረርሽኝ እየተሰጠ ያለውን ምላሽ ለመገምገም እንደሆነ ነው የተገለጸው። ውሃን ዋናዋ የኮሮና ቫይረስ የተቀሰቀሰባት ስትሆን መንግስቱ የቫይረሱን መዛመት ለመከላከል በያዘው ዘመቻ እዚያና ሌሎችን በርካታ ከተሞች ነዋሪዎች ላይ ጥብቅ የመዘዋወር እገዳ ጥሏል። የሀገሪቱ ባለስልጣናት ሕዝብ በአንድ ጊዜ እጅግ በገዘፈ ቁጥር እንዳይሰባሰብ ለማድረግ ብለው የአዲስ ዓመት ክብረ በዓልን ለሶስት ቀናት እንዲቀጥል አድርገዋል። እስካሁን 2700 ሰዎች እንደታመሙ ነው ከቻይና ባለስልጣናትም ጭምር የወጡ አሃዞች የሚጠቁሙት። አውስትሬሊያ፣ ካናዳ፣ ፈረንሳይ፣ ዩናይትድ ስቴትስ፣ ጃፓንን ጨምሮ 15 ሀገሮች በቫይረሱ የተጠቁ ሰዎች እንዳገኙ አስታውቀዋል። የዓለም የጤና ድርጅት እንደገለጸው በተባሉት ሀገሮች ታማሚዎቹ የሚበዙት ወደ ውሃን ተጉዘው የነበሩ ብዙዎች፣ ወደዚያ ተጉዞ ከነበረ ሰው ጋር ግንኙነት የነበራቸው ናቸው። ከቻይና ውጭ በበሽታው የሞተ ሰው የተዘገበበት የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ ንበለ። የብልጽግና ፓርቲ ፖሊሲ ተግባራዊ ለማድረግ ተብሎ አሁን ካቢኔ ማዋቀር ማሻሻል አይቻልም። እስከሚቀጥለው ምርጫ ድረስ ነው መቆየት የነበረበት። ህዝብ ድምጽ የሰጠው ኢህአዴግ ነው። ኢህአዴግ ፕሮግራም፣ የኢህአዴግ ፖሊሲ ከሚቀጥለው ምርጫ ድረስ መቀጠል ስላለበት ይህንን መሰረት አድርገን እኛም መሳተፍ አለብን ብለን የወሰንበት ምክንያት ይሄ ነው። በቅርቡ ከኢትዮጵያ ንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸው የተነሱት የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። የሰማቸኋቸው ዝርዝሩን በሁለተኛው አጋማሽ ይዘን እንቀርባለን። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ በደንቢ ዶሎ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተዘገበ አስራ ሰባት ተማሪዎች ያሉበት ሳይታወቅ በወጡበት እንደቀሩ ሁለት ወር ሊጠጋቸው ነው ሲሉ ቤተሰቦቻቸው ይናገራሉ። በሌላ በኩል የመንግሥት ባለሥልጣናትና የጸጥታ ኃላፊዎች በተማሪዎቹ ጉዳይ ላይ የሚሰጧቸው ሀሳቦች ወይም አስተያየቶች እርስ በርስ መቃረን በማህበራዊ መገናኛ ብዙሃኑ የሚደረግ ቅስቀሳ፣ ወቀሳ እየደረሰባቸው ነው። በተጨማሪም ከቤተሰቦቻቸው ጋር ተማሪዎቹን በማገናኘትም ሆነ ትክክለኛ መረጃ በመስጠት በኩል የታየው ዝምታ፣ ይላሉ በአስተያየት ሰጪዎች በኩል እየተወገዘ ነው። በሌላ በኩል በዛሬ ዕለት የአሜሪካ ድምፅ ያነጋገራቸው የፌዴራል ፖሊስ የኃላፊ ምክትል ኮሚሽነር ጀኔራል መላኩ ፈንታ የጠቅላይ ሚኒስትሩ ቢሮዎች ጨምሮ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት ሁኔታውን በትኩረት እየተከታተሉ ነው ሲሉ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። በኦሮሚያ ክልል በሚገኘው ደምቢዶሎ ዩኒቨርሲቲ ውስጥ ከሁለት ወራት በፊት የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመሄድ ላይ ያሉ በጋምቤላ እና በደንቢዶሎ መካከል ተማሪዎች መታገታቸው ሀምሳ ቀናት ማስቆጠሩንና የልጆቻቸውን ዓይን አለማየታቸውን ቤተሰቦቻቸው እየተናገሩ ነው። ካነጋገርናቸው ወላጆች ልጆቻቸው መታገታቸውን ይደወልላቸው ከነበረ ስልክ እንዲሁም ከአንዲት ተማሪ ሰምተው እንደነበር በኋላ ደግሞ መንግስት ሀያ አንድ ተለቀቁ አምስት የዩኒቨርሲቲው ተማሪዎች ችና አንድ የአካባቢው ተማሪ በእገታ ላይ አሉን የሚል ተለቀቁ ከተባሉት ውስጥ አንድም የተለቀቀ ተማሪ እንዳለ ደግሞ አልሰማንም ነው። የተማሪዎቹን መለቀቅ ለሀገር ውስጥ መገናኛ ብዙሀን ተናግረው የነበሩትን የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁንን ለማብራሪያ በተደጋጋሚ ፈልገን ልናገኛቸው አልቻልንም ከዚህ ቀደም የተለቀቁ ተማሪዎች በመንግስት እጅ ናቸው ተጣርቶ ይለቀቃሉ የታገቱትንም ለማስለቀቅ እየተሰራ ነው ያሉን የኦሮሚያ ክልል የአስተዳደር እና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱንም መልሰን ልናገኛቸው አልቻልንም በሌላ በኩል ዛሬ የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን አነጋግረናቸዋል። ከዚህም ቀደም ተማሪዎች ለዚህ የተወሰዱ ተማሪዎች ነበር ረዲ እነሱን የሀገር ሽማግሌዎችና በአካባቢ ያሉ በጋራ ሁሉ ተለቀዋል። ልጆቹ ጉዳዩ በዚህ በዩኒቨርሲቲዎች አካባቢ ባለው ግጭት መነሻ ተደርጎ የተፈናቀሉ ተማሪዎች እዛም እዚህም ስላሉ በዛ ምክንያት የተደረገ ነው። ረዲ በዛ መልክ ተለቀቁ። አሉ አሁንም ጠፉ ልጆች አሉ ተወሰዱ የሚል አለ ጠፍ የሚል ወላጆችን ያመለከቱታለን። በዛ መልክ መኝ ተማሪዎች ትክክል ተወስደዋል የተወሰዱ የትናሎች የሚል ከዩኒቨርሲቲ ከተለያየ መንገድ ከወላጅ ማጣሪያ ተደርጎ እነሱን የሚያስመለሱ ስራ ያው እየተሰራ ነው ያለው ማለት ነው። ከፍተኛ ትኩረት ተሰጥቶት እየተሰራ ነው። በመንግስት ደረጃ በሀይል ብል በከፍተኛ አመራሮች ደረጃ ከህብረተሰቡ ጋር በአካባቢ ከሚገጠጠመ አገር ጋር በስፋት የተሰራ ነው። ግን ልጆቹ ባየት ናቸው የሚለው የሚለውና የተለያዩ ማረጋገጫዎችን መያዝ ስለሚያስፈልግ እንደሚያስታውሱት በእኛም በስፋት ፕሮራም በሬዲዮ ፕሮግራም በተደጋጋሚ ወላጆች እየተናገሩ ነውእና በመንግስት በኩልም በባለሥልጣንም በጸጥታ አካላትም አንዳንድ የተምታቱ መረጃዎችም አሉ እና እንደው ግልጽ ለማድረግ ሁኔታውን እነዚህ ተማሪዎች ከደንቢ ዶሎ ዩኒቨርሲቲ ወጥተው ወደ ጋምቤላ ሲሄዱ መሃል ጫካ ላይ ነው የታገቱት የሚል ነበር መጀመሪያ። በኋላ ላይ ደግሞ ተለቀዋል ተባለ። አሁንም እርስዎ እንደጠቀሱት የተለቀቁት አሉ እያሉ ነው። እነዚ የተለቀቁት ተማሪዎችን ለምን ወላጆቻቸው ማገናኘት አልተቻለም። ተማሪዎች ትምህርት ሲያቋርጡ በተለያዩ መንገድ ወደ ቤተሰቦቻቸው ለመሄድ እንቅስቃሴ ሲያደርጉ ነበር። ይሄ ተማሪዎች ያን እንቅስቃሴ ሲያደርጉ ማን ተማሪ ጠፋ፣ የትኛው የሚለውን ነገር ተማሪዎች ተሰብስበው በወላጅ መረጃ ካለ ስቅር ብዙ የሆነ ተማሪ ስለሆነ የትኛው የሚል ነገር ማወቅ አይቻልም። ግን ከተማሪዎች መካከል ጥቆማ በመምጣቱ በዚያ ጥቆማ ላይ ተነስቶ ወደ ጋምቤላ ሲሄዱ የነበሩ ተማሪዎች ይሄ በወቅቱ በአካባቢው ያለው የመከላከያ ሰራዊት እና አካባቢ ጸጥታ ከሽማግሌዎች ጋር ሆኖ ልጆቹን አምጥቶ ለዩኒቨርሲቲው አስረክቧል። መጀመሪያ አካባቢ ማለት ነው። አሁን ከዚያ በኋላ የተወሰኑ ልጆች አሁንም አልተገኘም የሚል የወላጆች አቤቶታ ተሰምቶ፣ ወላጅ ያነሳው ነገር ልጆቹ ትክክል ዩኒቨርሲቲ ተማሪዎች ናቸው የሚል ማጥራት ስራ ተሰርቷል። ባይዘወይ በዛንሳት የጠፉት መጀመሪያው ላይ ዩኒቨርስቲ ተማሪዎች ብቻም ሳይሆን በአካባቢም ላይ ያሉ ተማሪዎች ተወሰኑ ተማሪዎች ነበሩ። እኛ ወረዲ ለዩኒቨርስቲ የተረከሙ ና ሌሎችም በዛ አካባቢ ለወላጆቻቸው ሊደርሱ ተደርጓል። አሁን እንደሚቀሩ የተባሉት ልጆች በትክክልም ቀብተዋል የሰጣፍተዋል የሰልጠፉ የሚለው ማረጋገጥ ከተደረገ በኋላ የት ነው ያሉት፣ እንዴት እናገኛቸዋል ነው ሚል በስፋት የተሰራበት ነው ያለው። ይሄ ከአካባቢ ማህበረሰብም ከአካባቢ ጸጥታ ማክረም እኛም የፌዴራል እና የመከላከያ በጋራ በመሆን በከፍተኛ የመንግስት ኃላፊዎችም ደረጃ በክልልም ማለት ነው በኦሮሚያ ክልልም በፌዴራል አመራሮችም ተጠቅሞ ብቻ ምሳሌ ለሆነ አመራር ከጋራ እየሰራ ያለበት ሁኔታ ነው ያለውና ተጨባጭ መረጃ ይሄ ነው። ስንት ናቸው እነዚህ ቀሩ የተባሉት ተማሪዎች? አሁን በተጨባጭ እየደረሰን ያለው ስድስት ተማሪ ነው። ስድስት ተማሪ ነው። አሁን የቁጥር ጉዳይ ስድስት፣ አምስት፣ ሰባት፣ ስምንት፣ ይሄ ተማሪዎች በአብዛኛው ወደየቤታቸው የገቡና እየተመለሱም ደግሞ እየተመዘገቡ ስላሉ እንደገና አሁን ወደ ትምህርታችሁ ጀምሮ ስለተባሉ ሬጅስትሬሽን ስላለ በዛ የሚጣራ ነው። የቁጥር ጉዳይ አስላችሁ የት ያደረጋል? አምስት፣ ስድስት፣ ሰባት፣ ስምንት ያለ ሰው ያነሳል ግን አሁን በተጨበጠ ተነጋግረንበት እየሰራበት ያለው ስድስት ሰዎች ነው። ሌላ ደግሞ በዚህ የተጨመረ ነገር ካለ እያከል የሚንሰራበት ነው ማለት ነው። እኔ አሁን አስራ ሰባት ተማሪዎች ሊስት አለኝ። ሀምሳ ቀን ሆኖታል ይሄ ጉዳይ። አስራ ሰባት ተማሪዎች ሊስት አለኝ። ከአስራ ሰባቱ የስምንቱን ተማሪዎች ወላጆች አነጋግር ያለው ልጆቻቸው መጥፋት ከጀመሩበት ጊዜ ጀምሮ ለሀምሳ ቀናት ያህል ድምጻቸውን እንዳልሰሙ ነግረውኛል። አዎ እንግዲህ ይኑሩ አሁን የስምንቱን ሰዎች ወላጆች ልክ ከአንቺ ጋር ኮሚኒኬት ያደርጉት ከኛም ጋር ኮሚኒኬት ያደርጉ ሞር ክሊር በሆነ መረጃ ላይ ልንሄድበት እንችላለን። እንዳልኩች በርካታ ተማሪዎች በተለያየ መንገድ ወደ ቤተሰቦቻቸው ሲሄዱ ነበረ። ከሚሱ በጋምቤላ ሄዱ፣ በአውሮፕላን ወደ ቤተሰቦቹ ይሄዳለ። ከሚሱ ደግሞ በዚህ በነቀምት አድርጎ በመኪና ወደ ቤተሰቦቹ ይመጣለ። ሌላው ደግሞ የተመለሰም አለ። አሁን ይሄ በጣም ወሰብሰብ ያለ ና በተለያየ መንገድ ሊጠራ የሚፈለግ እኛ አሁን የተማሪዎች ጠፉ ሚባለው ነገር እኛ ብቻ በመንግስትም ደረጃ የሚያስያንቅ የሚያሳስብ ጉዳይ ነው። ወላጅም ሲያመለከት በመሰረት ነው ሴንስ አድርገን እየሰራ ነው ያለ ነው። መረጃውን ካገኘንበት ታይም ጀምሮ በስፋት ስንሰራበት እየቆየ ነው። የመጀመሪያውን የተለጠፉትን ረ በግልጽ በመንግስትም ደረጃ መረጃ ተሰጥቷል። ግን አሁን መረጃ ሰጡኝ የምታያቸው እኛም ጋር መተው መረጃ ሰጡን። በዛ መረጃ ላይ ተመስርተን

ቀጣይ አብዛኞቹ ከገጠር አካባቢ በመሆናቸው አማራ ክልል ባህር ዳር ድረስ ሄደው ማሳወቃቸውን ለመንግስት ባለስልጣናት ሁለቱ እንደውም ደምቢዶሎ ድረስ ሄደው እዛ ላለው ኮማንድ ፖስት ጭምር ማነጋገራቸውን ነግረውናል። ከዛ በተረፈ ደግሞ ማህበራዊ ሚዲያ ላይም ቅስቀሳዎች እየተደረጉ የተማሪዎቹ ፎቶም እየተለጠፉ ይታያሉና የለንም ነው መረጃው የምትሉ፣ በማህበራዊ ሚዲያ የሚተላለፈው መረጃ ሁሉ ትክክል ነው ብሎ መውሰድ አይቻልም። ለምሳሌ ከሚነገሩት ተማሪዎች አንዳንዶቹ በትክክል የዩኒቨርስቲ ተማሪዎች ያልሆኑ ያየነው አለ። መጀመሪያም ጠፉ ተብሎ ሲነሳ ከነበረው በትክክልም ያልሆኑ ነበሩ። ይሄንን የዩኒቨርስቲ ትምህርት ተቋማት ሚኒስትርም ወይም ከፍተኛ ትምህርት ተቋማት ሚኒስትርም በጋራ ምስል እንደመጥም ያገኘናቸዋል። በሶሻል ሚዲያ የሚተላለፈው አንዳንዴ የተለያየ ጠቀሜታ ላይሆን ሲባል የሚደረጋል። እኛ አሁን ከሶሻል ሚዲያው ከምንም ከምኑም በላይ በትክክል ልጆች ጠፍተዋል ልዩ ልጆች እለትን ጠፍተው ወይስ ወደ ቤተሰቦቻቸው ወይስ ሌላ ካል አግቷቸው ወይስ ራሳቸው የተደብቀ ወይስ ለፖለቲካ ኮንሰፕሽን ውስጥ ምንድን ነው የሚለውን ነገር በትክክል አድምጠ ልጆቹ ተገኝቶ ወደ ቤተሰቦቻቸው የሚመለሱ የመስራት ጉዳይ ነው የሚያሳስበው። ግልጽ ለማድረግ እሺ፣ ማህበራዊ ሚዲያውን እንተወውና ጉዳዩን ግልጽ ለማድረግ አሁን በግልጽ ልጆቹ በታጣቂዎች ታግተዋል፣ አልታገቱም፣ ልጆች ጠፍተዋል የሚል የቤተሰቦች እና ቤተሰቦችን ብቻም ሳይሆን የክልሉ መንግስት እንዳመለከቱ ቤተሰቦች እንዳመለከቱ አሳውቆን በጋራም አይተን የጠፉ ልጆች መገኘት አለባቸው የሚል ስራ እየሰራ ነው። ነገር የተመለሱ ልጆች በግልጽ ተገልጿል። አሁንም ደግሞ ያመለከቱትን ሰዎች እየፈለግን ታግተዋል፣ አታገቱም፣ ታጣቂ ያገታቸውስ፣ ሌላ ምን ሆነ፣ ይሄ በተጨበጠ ነገር ላይ የሚወራ እንጂ ምንም ታጣቂ በዛ አካባቢ ጸረ ሰላም ሀይል በዛ አካባቢ ስላለ በነሱ ብቻ ታግተዋል የሚል የተጨበጠ መረጃ ሳይኖር ታጣቂ ያገቷል ብሎ መናገር የሚያስችል ነገር የለም። በዋናነት ግን ልጆቹ ዲሳፒሩ ነዋል ሰ እነኝህ ልጆች እንዴት አግኝተን ለቤተሰቦቻቸው ወይም ለአካባቢያቸው መድረስ አለባቸው የሚለው በተለያየ መንገድ የመስራት ጉዳይ ነው። ይህ ጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙኃን እንደዚሁም ደግሞ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱን አለምልልስ አድርገንላቸው ነበር። በእኛ ሬዲዮ ጣቢያ በታጣቂዎች በኦነግ ሸኔ ተማሪዎቹ መታገታቸውን የተወሰኑት መለቀቃቸውንና መንግስት እጅ መሆናቸውን ገልጸውልን ነበር። እና አሁን እርስዎ የሚሰጡ መረጃ ደግሞ የተቃረነ ነው። እንግዲህ አሁን ያያን ያለ ነው ልጆች መጥፋታቸውን ወይም በተለየ መንገድ የተለያየ ትርጉም ሊሰጡ ይችላል። ታግተዋል፣ ጠፍተዋል፣ ዞሮ ዞሮ ልጆቹ ከፍላጎታቸው ውጪ ተይዘዋል። በዚህ አግባብ አግኝተናል። አሁን የታገቱት ስለታገቱት ልጆች ነው እያወራን ያለን ስለ አሁን ስለ ጠፉ ጠፉ ወይም ታገቱ ከሚባሉ ልጆች ነው እያወራን ያለ። ስለዚህ በአካባቢው ላይ ሸኔ የሚባል የታጠቀ ሀይል እንደሚንቀሳቀስ ግልጽ ነው። ይሄ ሸኔ የሚባለውን ጸረሰላም ሀይል ህብረተሰቡም የአካባቢ ጸጥታ መዋቅርም ፌዴራልም። የአካባቢ ሰላም እያወከ ስላለ እዛ ላይ የሚሰራው ስራ አለ፣ በግልጽ የሚታወቅ ማለት ነው። ስለዚህ እንደሚ ልጆች በትክክል በነሱ ታግቷል፣ በነሱ ቁጥጥር ስር ውሏል የሚለው ነገር አልጠራም። ከዛ ውጭ ግን አልተወሰዱም ወይም አልጠፉም የሚል ነገር የለም። ስለዚህ አንድም በነሱ ሊሆን ይችላል፣ አሊያም በሌላ የጸረ ሰላም ሀይል ሊሆን ይችላል፣ አሊያም በሌላም በሌላ መንገድ ሊሆን ይችላል። ግን ልጆቹ አሁን ባለው መንገድ ችግር ውስጥ ናቸው የሚል ማመልከቻ ስለመጣ እየሰራንበት ያለ ነው። ይህ ማለት ከአቶ ንጉስ ትላሁን ከሰጡት ሀሳብ ከሌላውም አካል የሚቃረን ነው። የሚጣረግ አይደለም። የአማርኛ ልዩነት ካለመመሰለ የሚቃረነውማ በትክክል ታግተው በመንግስት ሀይል የተወሰኑትን አስለቀቀናል የተወሰኑትን ደግሞ ለማስለቀቅ እየሰራን ነው ብለዋል። ሁለቱም ያሉት ይህንን ነው። እንግዲህ ሁለቱም ድምጻቸውን በአየር ላይ በመዋል አሁንም ምን እያነሳ ያለሁት ከዚህ የተለየ ነገር ተለቀቁ ልጆች አሉ ብዬች አለሁ ተለቀቁ ልጆች አሉ። አሁንም ደግሞ የጠፉ ልጆች አሉ። እነህ ልጆች በማፈላለጉ ላይ እንገኛለን። አሁን በዛ ላይ ነው። እናንተ አሁን ከዚህ የተነሳ ከዚ የተነሳ ከዚህ የተነሳ የሚጣረዙ ሀሳቦችን ፍለገ ሳይሆን ፋክቱን ማግኘት ነው ያለባቸው፣ እንጂ አራት አምስት መሰለኛ ጥያቄዎችን ማምጣት ምንም ፋይዳ የለውም። ግን ምንም የተለያየ ሀሳብ አይደለም እየተገለጸ ያለው እንዳረዳዳቸው ቃል ነበር። የሚጣረሱ ሀሳቦችን መፈለግ ሳይሆን ትክክለኛ መረጃን ለህዝብ ለማድረስ መሞከር ነው። እሺ፣ ስለዚህ መቼ ነው የደረሳችሁበትን መረጃ ለቤተሰብ የምታሳውቁት? ይህንን በመንግስት ደረጃ የሚገለጹ ይሆናል። በእኛም ደረጃ በማናቸውም መንገድ ይገለጻል ግን ዋናው ነገር አንቺ እንድትገነዘብ የፈለገው የጠቅላይ ሚኒስትሩ ጽሕፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳይ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው። በተለይ ደግሞ ጸጥታ መዋቅሩ በጥብቅ ሁኔታ እየሰራበት ነው ያለው። ስለዚህ ውጤቱን በሌላ በኩል አሁን ማምሻውን በአማራ መገናኛ ብዙኃን ኤጀንሲ የፌስቡክ ገጽ ላይ የሰፈረው የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በደምቢ ዶሎ ዩኒቨርሲቲ እየመከረ መሆኑን ነው። በሰላም ሚኒስትሯ ሙፈሪያት ከሚል የተመራው የመንግስት ከፍተኛ የስራ ኃላፊዎች ቡድን ከደምቢ ዶሎ ዩኒቨርሲቲና ከአካባቢው ማህበረሰብ ከጸጥታ አካላትና ከሀገሪቱ ሽማግሌዎች ጋር እየተወያየ መሆኑን መረጃው ጠቁሟል። ጽዮንን፣ ለዘገባው አመሰግናለሁ። አድማጮች ሁለተኛው የመጽሔር ርዕስ ወደ ደቡብ ክልል ይወስደናል። በደቡብ ክልል ሼካ ዞንና በአካባቢው የሚንቀሳቀስ ማንነቱ ያልታወቀ ቡድን እየፈጸመ ያለው ጥቃት ከፍተኛ የደህንነትና የህልውና አደጋ እያስከተለ ነው ሲሉ ነዋሪዎች ለአካባቢው ባለስልጣናት ገልጠዋል። ሰሞኑም በቴፒ ከተማ በንግድ ሥራ ላይ እየተሰማሩ የአማራ ክልል ተወላጅ የሆኑ ወንድማማቾች የዚህ ቡድን ድርጊት እንደሆነ በሚጠረጠር አሰቃቂ ሁኔታ መገደላቸውና ቤተሰቦቻቸውና የከተማይቱ ነዋሪዎች ለአሜሪካ ድምፅ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። ሰሞኑን በቴፒ ከተማ በንግድ ስራ የተሰማሩ የአማራ ክልል ተወላጅ ወንድማማቾች በአካባቢው ጥቃት ያደርሳሉ በተባሉ ቡድን በአሰቃቂ ሁኔታ መገደላቸውን ቤተሰቦቻቸውና የከተማው ነዋሪዎች ለቪኦኤ ተናግሯል። የማያውቁ ሰርቶ ጥሮ ግሮ የሚበሉ ታናሽ እና ታላቅ እንግዲህ አስክሬና ሰቶች ነው ነው ጎጃም የገባው በጣም እጅግ በጣም የሚደገንን ነገር። በአሰቃቂ ሁኔታ ተገደለው የተባሉ ወንድማማቾች ታላቅ ወንድማቸው አሁን ተስፋ በመቁረጥ ስሜት ውስጥ መሆናቸውን ገልጠዋል። ማንነቱ የማይታወቅ ቡድን የሚፈጽመው ወንጀል ነው ያሉት የሟቾቹ ታላቅ ወንድም የሚደርስልን አካል አጥተናል ብሏል። ሁለቱንም ወንድሞች ድረሱልኝ የሚሉ ሉ የሚደርስ አካል የለን የጸጥታ ኃይሉም ሁሉም ነገር ጸጥ የሰያለሽ ድረሱልኝ እያለ ሁለቱንም ወንድሞች አንተነ የሚየውና ጌትነት የሚየው ፒ ሰላም ቀበሌ ነው የሚኖሩት። አንዳንድ ጊዜ ዝም ብሎ እየተደወለ ደና ትንሽ እንቅስቃሴ ያለውን ይጠይቃሉ። የጸጥታ ኃይሉም አይደርስም፣ መንግስትም ዝቅ ብሎ ሊሰጠው አልቻለም መፍትሄው ግን ማንነታቸው ያልታወቀ ማታ መተው። አራት ሰዓት አካባቢ ላይ አርደዋቸው ሆኑ ጭካኔ በተሞላበት መንገድ የተገደሉ አንቴነኒዮ ና ገቲነትኒዮ የሚባሉ ሁለት ወንድማማቾች ከአማራ ክልል ጎጃም የውላ ከሚባል አካባቢ ወደ ቴፒ ከመጡበት ከ ሁለት ሺህ ሁለት ዓመተ ምህረት ጀምሮ ብዙ ሀብትና ንብረት ማፍራታቸውን የሚናገሩት የቤተሰብ አባል የሆኑት አቶ ሸፈራ ውላቄ አስክሬናቸውን ተቀብሎ ግብአተ መሬታቸውን ፈጽሞ ሀዘን መቀመጣቸውን ተናግሯል። አስክሬኑ ወደ ዛ የገባው ቅዳሜ ሌታ ነው። ወደ ቤተሰብ የሄዱት ማለት ነው። ከዛ የተገደሉት ደግሞ ሐሙስ ዕለት አራት ሰዓት ላይ እንደሆነ የተነገረን። ስድስት ሰዓት አስክሬኑ ተነሳ እና ወደ ትናንትና ቅዳሜ ሌታ እንደ ወደ ሰባት ሰዓት አካባቢ ሄደ። ገደሏቸው የሚባለው ደግሞ ዘላንቱ ብሎ እንደሆነ የተነገረለት ሌላ የከተማው ነዋሪ በከተማው ሰርክ ተመሳሳይ ወንጀሎች እንደሚፈጸሙ ተናግረው ከሳምንት በፊት ሌላ አንድ ወጣት በተመሳሳይ ሁኔታ ተገድሎ መገኘቱን ገልጠዋል። የቴፒ ከተማ ከንቲባ አቶ ጢሞቶስ ሙሉጌታ የከተማው አስተዳደር የከተማውን ጸጥታ እየመራ ካለው ጊዜያዊ ወታደራዊ እዝ ጋር በመሆን ወንጀለኞችን ለመያዝ ክትትል እያደረገ መሆኑን እኔ እያልኩ ያለሁት ወንጀሉ ተፈጽመዋል። ከዛ በፊት ደግሞ ተመሳሳይ የሆኑ ወንጀሎች ተፈጽመው ነበረ። ምናልባት ይህን በጣም ለየት የሚያረገው እኛም በጣም ያዘንበት ህዝቡም ያዘን ወንድማማች ናቸው። ከአንድ ቤተሰብ የወጡ ናቸው። ወጣት ባላብት ናቸው። ሰርቶ በምንም አይነት ነገር ከሌላ ነገር ጋር የማይገናኙ ልጆች ናቸው። እኛም እንደ ከተማ አስተዳደር በጣም አዝነናል። በከተማ አስተዳደሩ ብቻ የሚመራም ስላልሆነ በኮማንድ ፖስት ያለ ጉዳይ ነው። እንደ ኮማንድ ፖስትም ሪፖርት አድርገን በጋራ ገንብምን የተለየ በቀጣይነት በዘላቂነት እንደዚህ አይነት ተወስ እንዳይፈጠሩ ጋራ እንደማዋቅርም እንደ ኮማንድ ፖስትም ትክክል እየተደረገ ነው። በደቡብ ክልል ሸካ ዞን ና በአካባቢ በተለይም በቴፒ ከተማ ሲቪሎች እንደሚገደሉ ና ገዳዮቻቸውም እንደማይጠየቁ ነው የአካባቢ ነዋሪዎች ለቪኦኤ የተናገሩት። ይደርስብናል ብሎ ከሚያስቡት ጥቃት የተነሳ ለደህንነታቸው ሲባል ማንነታቸው እንዳይገለጠ የጠየቁኝ እነዚህ ነዋሪዎች በከፍተኛ የደህንነትና የጸጥታ ስጋት ውስጥ መሆናቸውን፣ ዋስትናም እንደሌላቸው ገልጠዋል በየጊዜው ጊዜው ግድያ በየጊዜው ግድያ በየጊዜው አስገ ብዙ መድፈር ምን ማለት ነው? ይህ መንግስት አለ ይባላል። ወት ለመናገር ከሶስት ቀበሌ መንግስትን እጅ ጠምዝዛ ይህንን ያክል ህዝብ በየቀኑ ይህን ያክል ሰውን በሞት እየተሰቃየ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ቢቆጠር እኮ አስራ ሁለት አይበልጡም ሽፍቶቹ የሚዳመው የለኝ። ምክንያቱም አስራ ሁለት ቀበሌ ናት ቀበሌዋ። እንደዚህ ችግር የምትፈጥሩ አስራ ሁለት ቀበሌ ናት። ለአስራ ሁለት ቀበሌ ይህን ያክል አገር የሚመራ መንግስት እንዴት ነው ዛሬ ህዝቡ እንድተሰቃይቶ? በሶስት መቶ ና አራት መቶ ሺህ የሚቆጠር ህዝብ ዛሬ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት ህዝቡት በጣም ከፍተኛ ችግር ውስጥ ነው ያለውን። እንግዲህ ያኔ የተፈናቀሉ ሰዎችም የሆ ሜዳ ላይ ነው ያለ። ነዋሪዎች እንደሚሉት የቴፒ ከተማና የአካባቢው ሰላም የጠፋው በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የህዝብ ፍላጎቶች መፈንዳታቸው መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ መሆኑን ነው። ጥያቄ ተገቢ መልስ ማግኘት እያለበት ተገቢ ጥያቄ እንደሆነ ደግሞ የክልሉ የደሄድን ሊቀመንበር ራሱ መጥታ በቦታው ላይ አይታ ህዝብን ሲጠይቅ ህዝብ የራሳችን ጥያቄ ነው ብሎ ያመነበት ነው። ጥያቄው ሕገ መንግስታዊ ጥያቄ ነው፣ ሕገ መንግስታዊ መልስ ይሰጣል። የህዝብን አንድነት ጠብቁ ተብሎ በየደረጃው የተላኩ ሰዎች ተመልሰው ነበሩ። እነዚህ ሰዎች ሂዶ አቤቱታን ያቀረቡ ሰዎች እንኳን እንዴት እናንተ ትሄዳላችሁ ተብሎ ዛሬ ታስኖ፣ በየቦታው ታስሮ ነው ያሉ። ሰውም እየተገደለ ነው ያለ። ከተማውም እንዳልሆነ ነው ዛሬ፣ ተዘጋግቶ ነው ያለ። ዛሬ ትምህርት ቤት አሁን ዝግ ነው፣ ትምህርት ቤት ተዘግቶ ተማሪ አይማር። መንግስት መስሪያ ቤት እንደዚህ ነው። ከወራት በፊት መረጋጋቱ ተነግሮ የነበረው የቴፒ ከተማ ቀውስ ዳግም አገርሽቶ የብዙዎችን ህይወት የቀጠፈ ሲሆን ዜጎች የተረጋጋ ኑሮ መምራት አለመቻላቸውም ተናግሯል። ከተመዘገበ ሞት፣ የአካል ጉዳትና የንብረት ውድመት በተጨማሪ ከዚህ በፊት ተፈናቅለው ከቀያቸውና ከቤታቸው ውጭ የሚገኙ የተፈናቀሉ ዜጎች አሁንም በችግር ውስጥ ናቸው ነው የተባለው። ከበዓለ ጥምቀት ማግስቱ ጀምሮ ወትሮም ደፍርሶ የሰነበተው የቴፒ ከተማ አሁንም መደበኛ እንቅስቃሴው ተገድቧል። በደቡብ ክልል የጸጥታው ዘርፍ በጊዜያዊ ወታደራዊ እዝ እንዲመራ ከታወጀ ወራትን ያስቆጠረ ቢሆንም እንድነተፕ ያሉ አንዳንድ ቦታዎች ግን አሁንም ሰላም አለመመለሱና ዜጎች ላይ ጥቃት የደረሰ መሆኑ ተደጋግሞ ይደመጣል። የክልሉን ሰላምና ጸጥታ ቢሮ ሀሳብ ለማካተት ጥረት ብናደርግም አልተሳካልንም። ሳገኛቸው የሚመለስበት ይሆናል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታን ዘብዲዮስን ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ኦሮሚያ ክልል ይወስደናል። በሆሮ ጉድሩ ወለጋ ሻምቡ ከተማ ውስጥ ቁጥራቸው እስካሁን ይፋ ያልተደረገ የኦሮሞ ነፃነት ግንባር አባል አባላት ታሰሩ ሲሉ የቤተሰብ አባላቱ ይናገራሉ። የሻምቡ ከተማ ፖሊስ በጫካ የሚገኙ ሸማቂዎች ጋር ግንኙነት አላቸው ብለን የጠረጠርናቸው ነው ያሰርነው ይላል። በሌላ ተያያዥ ዜና በምዕራብ ሸዋ ግንደብረት ወረዳ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አባላት ናቸው የተባሉ 24 ሰዎች መታሰራቸውን የፓርቲው የወጣቶች ሊግ ኃላፊ አመልክተዋል። የወረዳው ፖሊስ በበኩሉ በሽፍትነት ለተሰማሩ ድጋፍ የሚሰጡና ስንቅ የሚያቀብሉ ሰዎችን ነው ያሰር ነው ይላል። ናኮር መልካ ተጨማሪ ዝርዝር አለው። በሆሮ ጉድሮ ወለጋ ሻምቡ ከተማ የኦሮሞ ነጻነት ግንባር ኦነግ አባላትና ደጋፊዎች ከትናንት በስቲያ ታሰሩ ሲሉ እኩለ ሌሊት ላይ ሴት ልጃቸው እንደታሰረችባቸው የሚናገሩት ወይዘሮ አስካላ አብዲ እንዲህ ይገልጻሉ። ከሌሊት አስር ሰዓት ላይ ከሌሊቱ አስር ሰዓት ላይ መጥተው ነው የያዟት። ለምን እንደያዟት አላውቅም። በዛ ውድቅት ሌሊት ከመደንገጥ የተነሳ የሆነ ነገር የመሆን መስሎኝ ነበር። ፈጣሪ አዋቂ ነው። ሁሉንም ማሳለፈው። አሁን እንግዲህ የስድስት ወር ህፃን ልጇን ታቅፌ ነው ያለሁት። ጫልቱ ደግሞ በከተማው ፖሊስ ጣቢያ ነው የምትገኘው። ከልጃቸው በተጨማሪ በቁጥር ያለያቸው የኦነግ አባላትና ደጋፊዎች እንዲሁም ወጣቶች ትናንትና ዛሬ ታስረዋል ይላሉ ወይዘሮ አስካለ። የሻምቡ ከተማ ፖሊስ መምሪያ ኃላፊ ዋና ሳጅን ሀብታሙ ዋጂሉ የታሰሩ ሰዎች በጫካ ውስጥ ካሉ ሸማቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ ናቸው ሲሉ ገልጸዋል። አሁን ትክክል ነው። ጫልቱ ከኛ ጋር ናት። የሚጣራ ጉዳይ ተጣርቶ ንጹሕ ከሆነች ትለቀቃለች። በተጠረጠረችበት ጥፋተኛ ከሆነች ደግሞ ልትቆይ ትችላለች። ተጠርጥራ የተያዘችበት በጫካ ከሚንቀሳቀሰው የሸኔ ሸማቂዎች እንቅስቃሴ ጋር ተያይዞ ነው። ባለቤቷ ጫካ ስላለ ከእነሱ ጋር ግንኙነት አላት የሚል ጥርጣሬ አለን። ከዛሬና ከነገ አንድ ውሳኔ ላይ እንደርሳለን። በተመሳሳይ ሁኔታ በምዕራብ ሸዋ ጊንደበረት ወረዳ ባለፉት ሁለት ሳምንታት በመንግስት ታጣቂዎች ከታሰሩ ሰላሳ አንድ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላት መካከል ሰባቱ ተለቀው 24ቱ አሁንም እንደታሰሩ ናቸው ሲሉ ታስረው ከአንድ ሳምንት በኋላ እንደተለቀቁ የሚናገሩት አቶ ደክሲ ሳቶሌራ ተናግረዋል። የወረዳው ጸጥታ አስከባሪዎች ሽፍቶችን ትደግፋላችሁ ብለው ቢያስሩኝም እኔ የማውቀው ሽፍታ የለም፣ የታሰርኩት በተፎካካሪ ፓርቲ አባል በመሆኔ ብቻ ነው ብለዋል። atură-și țisa e yeah, oficul atunci liga la fi, atură-și ለ2012 ምርጫ ዝግጅት በምናደርግበት ወቅት አባሎቻችንንና ደጋፊዎቻችንን ማሰሩ አግባብነት የለውም ብለዋል። ኦፌኮን ለማዳከም የሚደረግ ጥረትም ነው ሲሉ ተናግረዋል። የጊንደበረት ወረዳ ፖሊስ አዛዥ ኢንስፔክተር ታሪኩ ይረና ስለታሰሩ ሰዎች ተጠይቀው መልስ ሰጥተዋል። ይህ ችግር የመነጨው የኦፌኮ ትግል እንዳይጠናከር ለማድረግ ካለው ፍላጎት ነው። መሰል ድርጊቶች በ2007 ዓ ም ተፈጽመዋል። ህዝቡ ሁሉንም ያውቃል፣ እንዴት መንቀሳቀስ እንዳለበት፣ በምርጫ ወቅትም ምን ማድረግ እንዳለበት ያውቃል። የሽፍትነት ጠባይም የለበትም። ስለዚህ ሕዝቡ ያለውን ጥንካሬ፣ በራስ መተማመን መተማመንና ለስርዓት መገዛት ሰብሮ በዚህ ቦታም ችግር ለመፍጠር የታሰበ ይመስለኛል። ተስፋ ደሜነት የወረዳው አስተዳዳሪ አቶ ተስፋ በጣኔ በበኩላቸው የኦፌኮ አባላትም ሆኑ ደጋፊዎች ስለመታሰራቸው እንደማያውቁ ገልጸው አስተዳደራቸው ከወረዳው ኦፌኮ አመራሮች ጋር በመቀራረብ ምርጫ ሁለት ሺ አስራ ሁለት ሰላማዊና ስኬታማ የሚሆንበትን ሁኔታና ና ስለ ሰላምም እየተወያየን ነበር ብለዋል። አመራሮቹ ከእርሳቸው ጋር ቢመክሩ የተሻለ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ ናጎር መልካለ፣ ዘገባው አመሰግናለሁ። ወደ ምስራቅ ኢትዮጵያ እንሻገር። የድሬዶ አስተዳደር የኮሮና ቫይረስን ለመከላከል ዝግጅት ማድረጉን ይፋ አደረገ። በቻይና የተገኘውና ወደ ሌሎች 13 ሀገሮች የተስፋፋ የኮሮና ቫይረስ ወደ ሀገራችን እንዳይገባ አስፈላጊውን ጥበቃ ወይም ጥረት ለማድረግ ሀገር አቀፍ ቅድመ ዝግጅት እየተደረገ ነው ይላል የድሬዶ አስተዳደር ጤና ጥበቃ ቢሮን መግለጫ። የተከታተለው አዲስ ቸኮል ተከታዩን አድርሶናል። በቅርቡ የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበውና ምንጩ ከቻይና የሆነው የኮሮና ቫይረስ ወደ ኢትዮጵያ እንዳይገባ የድሬዳዋ አስተዳደር የበኩሉን ዝግጅት ማድረጉን አስታውቀዋል። የድሬዳዋ ጤና ቢሮ ተጠባባቂ ኃላፊ አቶ ፊል አህመድ እንዲህ ይላሉ። ይህ በሽታ ዓለም አቀፍ እንደመሆኑ ወደ ሀገራችን ሊዛመት ይችላል የሚል ስጋት አለም። ኢትዮጵያ የዓለምና የአፍሪካ የምትገናኝበት ትልቁ አቪየሽን የእኛ ነው። ኢትዮጵያን ኤርላይንስ ወደ ቻይና ግዛት በቀን ከ30 በላይ በራዎች ያደርጋሉ። በዩዋን ከተማም የኢትዮጵያ ለትት ሄዱ ራሱ ከ300 በላይ የኢትዮጵያ ዜግነት ያላቸው ነዋሪዎች አሉ። እስካሁን ከኤምባሲው ጋር በደንብ ይሰራ ያለበት አግባብ ነው ያለው። እስካሁን አንድም ኢትዮጵያዊ በዚህ በሽታ እንዳልተያዘ ሪፖርቱ አለን። በተለየ እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ቲመዋቅሮ እና ከኢትዮጵያ ፓብሊክ ሄልት ኢንስቲትዩሽን ጋር በመሆን የቅድመ በሽታ መከላከል ስራዎችን እየሰራ ይገኛል። ጤና ቢሮ ቲም አዋቅሮ ይህንን በሽታ የቅድመ መከላከል ስራ እንዲሰሩ ቲም አዋቅሮ በቢሮ ደረጃ እየሰራንበት ያለው አግባብ አለ። ድሬዳዋ ላይ በምን መልኩ የመከላከል ስራውን ለመስራት እንደተዘጋጁ አቶ ፊላ የሚሉት አላቸው። ምርመራ አለ፣ የኳራንቲን ኤሪያም አለ፣ ቤቶቹም አለ፣ ባለሙያዎቹም አሉ። ልዩ መጠበቂያ ቦታዎች አሉ፣ የተዘጋጁ ለእነዚህ አይነት ጊዜ የተዘጋጁ ቦታዎች አሉ ባለሙያዎቹም አሉ። ባለሙያቸው ከሁለት መንገድ ነው ያለው። አንዱ ከኢትዮጵያን ፓብሊክ ሄልዝ ኢንስቲትዩት ተመደቡ እዚህ የሚኖሩ ድሬዳዋ ላይ ያሉ እንደዚህ አይነት የሚከታተሉ ሁለት ባለሙያዎች አሉ። ከቢሮም ተጨማሪ የምንመድበው ባለሙያ እዛ ይሆናል። ሀያ አራት ሰዓት እዛ ይሆናሉ። ፍላይት ባለበት ሙሉ እዛ ይሆናሉ። የሚያዩት ከጀቡቲ ይመጣ ብቻ አይደለም። ኢሚግሬሽን ከዚህ ጋር በመሆን የውጭ ዜጋ ሆኖ አዲስ አበባ አርፈው ከአዲስ አበባ የሚመጣም ኢትዮጵያዊ ሆኖ ከሌላ ሀገር የሚመጣም የመመርመር ግዴታ ስላለበት ሁሉንም ስለሆነ 24 ሰዓት እዛ ኤርፖርት ይሆናሉ። በዚህ አግባብ ነው የሚሄደው። ሁለተኛው ባቡር ላይ ነው። ባቡር ጣቢያ ድሮ የተዘጋጀ ቦታ የለም። አሁን ቦታ አዘጋጅተናል፣ ባለሙያም ተልኳል። እዛም ቅድመ ምርመራ አስፈላጊ ግባቶች ተሞልቶላቸዋል። ዝግጅቱ በድሬዳዋ ብቻ ሳይሆን ሀገር አቀፍ መልክ የያዘ ነው ያሉት አቶ ፊላ፣ ከህብረተሰብ ጤና አስተዳደር ጋር በመተባበር አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ምርመራው መጀመሩንም አክለው ገልጸዋል። እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ስራ ጀምሯል። ከጤና ጥበቃ ሚኒስቴር ጋር በመሆን ጀምሯል። ወዲህ ስራው ቦሌ ላይ ምርመራው ተጀምሯል። ግንዛቤ ማስጨበጣ ትሬኒንጎችም ተጀምሯል። ህዝብ ሞባላይዜሽንም ተጀምሯል። በሀገር አቀፍ ነው። ለእኛም ጀምሮ የሚል ደብዳቤ ኦፊሻል በሆነ ደብዳቤ ያሳውቆናል ለሁሉም ክልል ድሬዳዋ ብቻ ሲሆን ለሁሉም ክልል እና ለከተሞች አስተዳደር ክልል ውጭ የከተማ አስተዳደሮች እና አዳማ፣ ድሬዳዋ በትልቅ ከተሞች ስለሆኑ ጫፍጫፍ ላይ ያሉ ከተሞችን እንደ ነጌሌ፣ ሞያሌ፣ ወደ ሱዳን ሜጃ፣ መተማ ለሁሉም ደርሷል። በሀገር አቀፍ እኛም ለዛ ነው ከነሱ በኋላ ተነስተን በድሬዳዋ ይህንን ስራ የጀመርነው። አቶ ፊላ ኮሮና ቫይረስን በተመለከተ ህብረተሰቡ ማወቅ አለበት የሚሉት ሶስት ነጥቦችን ያነሳሉ። ህብረተሰቡ ሶስት ነገር ማወቅ አለበት። ኮሮና ቫይረስ እንደ ኖርማል ሌሎች ቫይረስ በቫይረስ የሚተላለፉ በሽታ ናቸው። ኮሮና ቫይረስ የሚባል ሰባት ስትሬን ያለው በዛ የሚተላለፍ ነው። ሁለተኛ፣ የበሽታ ምልክትስ ምንድን ነው የሚለው ህብረተሰቡ ማወቅ አለበት። ምልክቶቹ ጀስት እንደ ኮመንኮልድ ኦር ጉንፋን የምንለው እንደ ጉንፋን ነው። በስ ጀምር ማሳል አለው፣ ትኩሳት አለው ከዛ እንደ ሳምባ ምች ኒሞኒያ ትኩሳቱ ይበረታ ይሄዳል። ከዛ በኋላ ወደ ሳምባችን ይሄዳል። ሌላ ነገር ደግሞ ኒሞኒያ ራሱ ያስከትታል እና ብሮንካይተስን ያስከትላል። ይሄ ራሱ ከባክቴሪያው ጋር ትንሽ ልዩነቱ በጣም ቶሎ ብሎ ነው የሚሄደው። አሁን ለምሳሌ አንድ ሰው በኒሞኒያ ከተያዘ ካልታከመ ለሶስት ሳምንት ወር፣ ከዛ በላይ ካልታከመ ወደ ቲቪ የሚሄደው፣ ይሄ ግን በሁለት ቀን በሶስት ቀን ውስጥ መተንፈሻ አካላችን ጎድቶ ሰው መተንፈሽ እንዳይችል የማያደርግ ነው። ሶስተኛ ህብረተሰቡ ማወቅ ያለበት በምን ነው የሚተላለፈው? መተላለፊያ መንገዶች ምንድን ነው የምለው ነው። መተላለፊያ መንገዶቹ በንክኪ ነው። የመጀመሪያ በንክኪ ሰላምታ፣ ግብረ ሥጋ ግንኙነት በንክኪ ነው የሚተላለፈው። በንክኪ ሰው ሲያስል ለምሳሌ በሽታ የያዘው ሰው ያስላል። ሲያስል የሳለው ፈሳሹ ወዘምታሽም ወደ ውስጥ ስንገባ ነው። ሌላው ደግሞ በምግብ ለምሳሌ በዚህ በሽታ የተያዘ ግመል ይሁን ፍየል ይሁን አሳማ ይሁን ላሞችን ይሁን ያንን ስጋ ሲመገቡ የመተላለፍ መንገዱ ሀይ ነው። ሌላ ደግሞ በአትክልት የተመረዘ አትክልት ካለ፣ አሁን አብዛኛው ጊዜ ቻይና ላይ የመጀመሪያ ረሱ የታየው በዚህ መንገድ ነው የፉድ ማርኬት ላይ ነው የተገኘው። ሕብረተሰቡ ይህን ሶስት ነገር ማወቅ አለበት። በሀገራችን እንስሳትና እጽዋት የበሽታው መንስኤ አይደለም ያሉት አቶ ፊላ፣ ሆኖም በሽታው አንዴ ወደ ሀገራችን ከገባ ወደ እንስሳትና እጽዋትም ሊተላለፍ ይችላል ብለዋል። በበሽታው የተያዘ ሰው በአስቸኳይ ወደ ሕክምና ክቡራትና ክቡራን አድማጮች አዲስ ቸኮል እናመሰግናለሁ። ለዘገባው የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሃዱ ራዲዮ ኤፍኤም 94 ነጥብ 3 በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማጅ ስርጭት ነው የምንዘልቀው። ቀዳሚው ስፖርት ነው። ዛሬ ስፖርት ታዲያ ሁለት የተለያዩ ዘገባዎችን ይዟል። ስፖርት ሁለት የተለያዩ ዘገባዎችን የያዘው ቀዳሚው ወዲህ ወደ ዩናይት ስቴትስ የሚያመጣን ይሆናል። አሳዛኝ የስፖርት ዜና ነው። የዩናይት ስቴትስን ብሔራዊ ቅርጫት ኳስ ቡድን ለሁለት ኦሎምፒክ ድሎች ያበቃው ስመገናናው ኮክብ ተጫዋች ኮቢ ብራያንት በትናንትናው ዕለት በሄሊኮፕተር መከስከስ አደጋ ከዚህ ዓለም በሞት ተለይቷል። አምስት የብሔራዊ ቅርጫት ኳስ ማኅበር ሻምፒዮናዎችን ባለድል የሆነው ኮቢ ብራያንት ሕልፈትና ሕይወቱን የተመለከተ አጭር ዘገባ አለን። ሀብታሙ ስዩም እንዲህ ያቀናብሮታል። በአሜሪካ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆነው ኮቢ ቤን ብራያንት ከ13 ዓመት ልጁ ጄና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ተሰምተዋል። ሁለቱም የታዳጊዎችን የቅርጫት ኳስ ጨዋታ ለመታደም እያቀኑ በነበረበት ሰዓት ነው አደጋው የደረሰባቸው። የሎስ አንጀለስ ከተማ የፖሊስ አለቃ አሌክስ ቬላኒዩቫ የተረፈ ሰው የለም። በአሁኑ ጊዜ እናንተም እንደምታውቁት ሄሊኮፕተሩ የተከሰከሰበት ስፍራ በቀላሉ የሚዘልቁት ባለመሆኑ አስቸጋሪ ሁኔታ ውስጥ ወድቀናል። እንደሚመስለኝ አደጋው ወደ ደረሰበት ስፍራና ወደ መኖሪያ ሰፈሮች ካቀኑ ሐዘንተኞች ጋርም እየተገጣጠምን ነው። ደግመን ማሳሰብ ያለብን ይመስለኛል ከቀድሞ ደራሽ አካላትና መርማሪዎች በስተቀር ስፍራው ለማንኛውም ሰው የተከለከለ ነው ነ ያሉት ገና የሁለተኛ ደረጃ ትምህርት ቤት ተማሪ እያለ በቀጥታ በአሜሪካ ብሔራዊ የቅርጫት ኳስ ማህበር ውድድሮች የገባው ኮቢ ብሪያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ነጥብ አስቆጣሪ ሆኖ ተጫውተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ በ34 ዓመቱ 30ሺ ነጥቦችን ማስመዝገብ የቻለ የመጀመሪያው ሰውም ነው። አምስት የአሜሪካ ቅርጫት ኳስ ማኅበር ቻምፒዮንሺፕ ድሎችንም አስመዝግበዋል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስደዋል። በቤጂንግና ለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅተዋል። ወጣቶች ስፖርትና ትምህርትን አቀናጅተው ለትልቅ ደረጃ በሚያደርሷቸው በጎ መርሃ ግብሮች ውስጥ ያለው ተሳትፎም አይዘነጋም። መንፈሰ ጠንካራነት የተሞላባቸው ንግግሮችም አይዘነጉም። ዝግጁ ሁኜን የተወለድኩት። የኮቢ ብራያንት ሞት የቀሰቀሰው የሐዘን ድባብ መላው የማኅበራዊ መገናኛዎችን ተቆጣጥረዋል። ታላላቅ የስፖርቱና የፖለቲካው ዓለም ሰዎች ሐዘናቸውን እየገለጹ ነው። በአሜሪካ ቅርጫት ኳስ ታሪክ ከፍተኛ ነጥብ ያስመዘግበው ካሪም አብዱል ጀባር ከአትሌቲክስ በላይ የነበረ ሰው ሲል ገልጾታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮቢን የሞት ዜና መጥፎ ዜና ሲሉ ገልጸውታል። ኮቢ ብሪያንት እውነትም ከምንጊዜም ገናና የቅርጫት ኳስ ተጫዋቾች አንዱ ከመሆኑ ባሻገር የሕይወት መንገዱንም ገና እየጀመረ ነበር ሲሉ አክለዋል። የሴት ልጁ ጄና ብራያንት ልፈትም ሁኔታውን እጅግ የከፋ እንደሚያደርገው በትዊተር ገጻቸው ላይ ጽፈዋል። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ፣ የቀድሞው አጋሩ ሻኪል ኦኔል፣ የጎልፍ ዓለም ንጉሥ ታይገር ውድስ፣ ሁሉም መሪር ሐዘናቸውን ገልጸዋል። በሺዎች የሚቆጠሩ በሎስ አንጀለስ በሚገኘው ስቴፕልስ የስፖርትና መዝናኛ ማዕከል ተገኝተው ሐዘናቸውን እየገለጹ ነው። ፊሊፕ ጎርደን የሎስ አንጀለስ ነዋሪ ነው። ከድንጋጤም በላይ ተሰምቶኛል። የከፋ የባዶነት ስሜት ይሰማኛል። ለማመን አልቻልኩም። እውነትም አይመስልም። ሕልም እንደሆነ ሁሉ ይሰማኛል ነው ያለው። ኮቢ ብራያንት በአሳዛኝ ሁኔታ በካላባሳስ ካሊፎርኒያ፣ ሕይወቱ ትናንት ሲያልፍ ገና የ41 ዓመት ጎልማሳ ነበር። ሀብታሙ ስዩምን ለግሩም ዝግጅቱ አመሰግናለሁ። አድማጮች ከስፖርት ዜናዎች አልወጣንም። ለመደበኛው ሳምንታዊ የስፖርት ቅንብር ግርማቸው ከበደ ከአዲስ አበባ ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ለኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች፣ ሰላሳ ሰባተኛው የጃን ሜዳ ዓለም አቀፍ የአገር አቋራጭ የሩጫ ውድድር፣ የኮሮና ቫይረስ በቻይና የስፖርት ክንውኖች ላይ ተጽዕኖ መፍጠሩ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪምየር ሊግ መሪው መቀለ ሰባ እንደርታ ሲሸነፍ፣ ከተከላካይነት ወደ አጥቂነት የተቀየረው ሙጂብ ቃሲም ጎል ማምረቱን ቀጥሏል። የአስረኛ ሳምንት የሊጉ ጨዋታዎች ቅዳሜና እሁድ ሲደረጉ ወላይታ ድቻ መቀለን አሸንፏል። ያለፈው የውድድር ዘመን የሊጉ ከፍተኛ ጎል አስቆጣሪ የሆነውንና ዘንድሮም ለቡድኑ ስድስት ኳሶችን ከመረብ ላይ ያሳረፈውን አማኑኤል ገብረ ሚካኤልን በጉዳት መጠቀም ያልቻለው መቀለ ሶዶ ላይ አንድ ለባዶ ተረቷል። የውጤት መዋዠቅ ለሚታይበት ድቻ የአሸናፊነቱን ጎላ ያገባው ቸርነት ጉጉሳ ነው። መቀለ ቢሸነፍም አሁንም የሊጉ መሪነቱን ቀጥሏል። ጎንደር ላይ ሲዳማ ቡናን የገጠመው ፋሲል ከነማ በሙጅብ ጎል አንድ ለባዶ አሸንፏል። ሙጅብ በውድድር ዘመኑ በሊጉ ያስቆጠራቸውን ጎሎች አስር አድርሷል። ይህም በየጨዋታው በአማካይ አንድ ኳስ መረብ ላይ ያሳርፋል ማለት ነው። ሶስተኛ ደረጃ ላይ የነበረው ስሁል ሽረ በሜዳው ከጅማ አባጅፋር ጋር አቻ መለያየቱን ተከትሎ ወደ አራተኝነት ዝቅ ብሏል። የሶስተኝነት ቦታውን በሀይደር ሸረፋ ብቸኛ ጎል ባህር ዳር ከተማን ያሸነፈው ቅዱስ ጊዮርጊስ ተረክቦታል። በውድድር ዘመኑ መጀመሪያ ላይ ሊጉን ሲመራ የነበረው ወልዋሎ አዲግራት ዩኒቨርሲቲ በሜዳው ከኢትዮጵያ ቡና ጋር አንድ ለአንዳቻ ተለያይቷል። ወልዋሎ ካለፉት ሰባት የሊጉ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በሌሎች ጨዋታዎች ሰበታ ከተማ ሐዋሳ ከተማን ሁለት ለአንድ፣ ወልቂጤ ከተማ ድሬዳዋ ከተማን አንድ ለባዶ፣ አዳማ ከተማ ሀዲያ ሆሳዕናን ሁለት ለባዶ አሸንፈዋል። በ37ኛው የጃን ሜዳ ዓለም አቀፍ የሀገር አቋራጭ ሩጫ ውድድር በሪሁ አረጋዊ በአሸናፊነቱ ቀጥሎበታል። በዓመታዊው የጃን ሜዳ ሀገር አቋራጭ ውድድር ከ230 በላይ አትሌቶች በተፎካከሩበት በ8 ኪሎ ሜትር ወጣት ወንዶች ውድድር የሱር ኮንስትራክሽኑ በሪሁ አሸንፏል። በሪሁ በ29 ደቂቃ 39 ሰከንድ በመግባት ነው ያሸነፈው። በሪሁ ከሁለት ዓመት በፊት በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ በ10000 ሜትር የብር ሜዳሊያ ካሸነፈ በኋላ በጉዳት ከውድድሮች ርቆ ቆይቷል። ባለፈው ዳር ከጉዳት ተመልሶ ባደረገው የታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ውድድር አሸናፊ በመሆን የ100 ሺህ ብር ሽልማት አግኝቷል። አሁን ደግሞ ውድድሩን ከመጀመሪያው ዙር ጀምሮ በመራበት የአገር አቋራጭ የወጣቶች የ8 ኪሎ ሜትር ውድድር ባለ ድል ሆኗል። የአማራ ክልሎቹ በረከት ዘለቀና አዲስ ይሁኔ ሁለተኛና ሶስተኛ ሆነዋል። በወጣት ሴቶች 6 ኪሎ ሜትር ውድድር የኦሮሚያ ክልሏ በቀለች ተክሎ አሸንፋለች። መላክናት ውዱና ሚናት አህመድ ሁለተኛና ሶስተኛ ወጥተዋል። በአዋቂ ሴቶች የ10 ኪሎ ሜትር ውድድር ጽጌ ገብረ ሰላማ ከትግራይ ፖሊስ በአንደኛነት ስታጠናቅቅ፣ ፎቴን ተስፋዬ እና ሹሬ ደምሴ ተከትለዋት ገብተዋል። በአዋቂ ወንዶች የ10 ኪሎ ሜትር ውድድር ደግሞ አስረስጌታሁንንና ዲዳ ለማን ያስከተለው የአማራ ክልሉ ንብረት መላክ አሸንፏል። በድብልቅ ዱላ ቅብብል ደግሞ ኦሮሚያ ክልል ባለ ድል ሆኗል። ከአትሌቲክስ ፌዴሬሽን ጉዳዮች ሳንወጣ የኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተር ሆነው ሲያገለግሉ የቆዩት ዱቤ ጅሎ የኢፌዴሪ ስፖርት ኮሚሽን ምክትል ኮሚሽነር ሆኖ መሾማቸው ተሰምቷል። አቶ ዱቤ በፌዴሬሽኑ ከአትሌቶች ተወካይነት እስከ የቴክኒክ ዳይሬክተርነት ለ20 ዓመታት አገልግለዋል። በአውሮፓውያን አቆጣጠር በ2019 ደግሞ ለሩጫ ለበርካታ ዓመታት በጎ አስተዋጽኦ ላበረከቱ ግለሰቦች በዓለም አትሌቲክስ የሚሰጠውን የቬትራን ፒን ሽልማት ተቀብለዋል። በቻይና የሚደረገው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና በኮሮና ቫይረስ ምክንያት ወደ ሌላ ሀገር ሊዘዋወር ይችላል ተብሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ 81 በቫይረሱ የተያዙ ሰዎች ሕይወታቸው አልፏል። የተለያዩ ስፖርቶች አስተዳዳሪዎችም በቻይና የሚደረጉ ውድድሮቻቸውን እየሰረዙ ነው። በቫይረሱ በርካታ ሰዎች ከተያዙባት ውሃን ከተማ በ600 ኪሎ ሜትር ርቀት ላይ በምትገኘው ሃንግዙ ከሁለት ሳምንት በኋላ ሊደረግ የነበረው የእስያ የቤት ውስጥ አትሌቲክስ ውድድር በእስያ አትሌቲክስ ማህበር ተሰርዟል። የእስያ እግር ኳስ ኮንፌዴሬሽን ደግሞ የቶኪዮ ኦሊምፒክ የሴቶች እግር ኳስ ማጣሪያን መጀመሪያ ከውሃን ወደ ሌላኛው የቻይና ከተማ ናንጂንግ ቢያዘዋውርም አሁን ግን በአውስትራሊያ እንዲካሄድ ወስኗል። ሲድኒ በቀጣዩ ሳምንት የሚደረገውን የቻይና ቪየትናም፣ ታይዋንና አውስትራሊያ ጨዋታን ታስተናግዳለች። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። መልካም ምሽት ለአንተም ግርማቸው፣ ለስፖርት ዝግጅትህ እናመሰግናለን። አድማጮች፣ አሁን በቀጥታ ወደ ተከታዩ ቃለ ምልልስ ነው የምንወስዳችሁ። በቅርቡ ከኢትዮጵያ ንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸው የተነሱት የህወሓት ምክትል ሊቀመንበር ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ከስልጣን የተነሳሁት ህወሓት ከብልጽግና ፓርቲ ጋር አልቀላቀል በማለቱ በተወሰደ እርምጃ ነው ይላሉ። ባለፈው ሳምንት የአሜሪካ ድምፅ ያነጋገራቸው የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ በበኩላቸው ሚኒስትሯ ከስልጣናቸው የተነሱት በስራ አፈጻጸም ጉድለት፣ ሆን ተብሎ ህዝባዊ አገልግሎቶችን በማደናቀፍና እንዲሁም ባሳዩት የስራ ድክመት ነው ይላሉ። ወይዘሮ ፈትለወርቅ አባባሉ ከሀቅ የራቀ ነው ጠቅላይ ሚኒስትሩም ይሁኑ በካቢኔው እንዲሁም በሌላ በፓርላማ ይህን የመሰለ ግምገማ ቀርቦ አያውቅም ሲሉ ይሟገታሉ። ብልጽግና ፓርቲ ትክክለኛ ምክንያት ለመሸፋፈን ያለው ነው ሲሉም ይወነጅላሉ። የትግርኛ ክፍል ባልደረባችን ገብረ ገብረመድህን በዚህና በህወሓትና በፌዴራል መንግስቱ መካከል እየተቀ የሚኒስትርነት ስልጣንዎ ከኃላፊነትዎ በምን ምክንያት ነው የተነሱት? እንግዲህ የደረሰኝ ደብዳቤ እስካሁን ድረስ ስላደረግኩትን አስተዋጽኦ በማመስገን ከዚህ ቀን ጀምሮ ከኃላፊነት ሆን ተነስተዋል የሚል ነው። ከዛ በላይ ይህንም ዝርዝር ነገር የለውም። ነገር ግን የሚገባኝ ነገር አለ። ያው በህወሓትና በብልጽግና ፓርቲ መካከል የተፈጠረ ልዩነት አለ። ህወሓት የብልጽግና ፓርቲ አባል መሆን እንደማይችል በግልጽ ያስቀምጣል። ከዚህ ጋር የተያዘ ነው የሚል እምነት ነው። ያ ቃለምልልስ ያደረጉት የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከዛ ከሀላፊነቱ የተነሱት ስራዎችን በአግባቡ ባለመፈጸም በስራ እንቅፋት በመፍጠር ከስራ ከሀላፊነቱ የተነሱ የሚል መግለጫ ሰጥተዋል። ለቪኦኤና ለዚህ ያሉት መልስ የተባሉት ቃል አቀባይ አላቃቸውም በስራ ምንም አይነት ግንኙነት አልነበረ። ምንም ምንምና ስለ ስራ አፈጣጠሚን በተመለከተ እሳቸው የሚያውቁበት ምክንያት ሊገባኝ አልቻለም። ሊያውቁም አይችሉም። ስለ ስራ ሁኔታ የሚያውቁት ራሳቸው ጠቅላይ ሚኒስትሩና በካቢኔ ነው። እንዲሁም የተወካዮች ምክር ቤት ሪፖርታችን ስለምናቀርብ በተወካዮች ምክር ቤት የስራ አፈጣጠማችን ሪፖርት ይቀርባል፣ ይገመገማል። ያው በህዝብ የተፈጠረውን ስሜት ስላወቁ በተለይ በትግራይ ላይ የሚፈጠረውን ጥቃት አሁን እየቀጠለ እንደሆነ የሚያሳይ እንደሆነ በተለያየ መንገድ ተቃውሞ ሲገጥሙ ስለነበረ ይህንን ለማርገብ አስበው ሊሆኑ ይችላሉ። ግን ብዙ ሚቋጠር ሀሳብ አይደለም። ግል እምነት ነው ያለ ከብልጽግና ፓርቲ ቃል አቀባዩ ከእሳቸው ጋር ቀጥታ የሆነ ግንኙነት ባይኖረውትም እንዳሉት ኃላፊነቱ የእሱ ተጠሪነት ለጠቅላይ ሚኒስትሩ ስለሆነ ምናልባት የስራ አፈጻጸም ሁኔታ በአግባቡ አለመፈጸም፣ ህዝባዊ አገልግሎት በሚገባ አለመስጠት የሚል በካቢኔም ይሁን በጠቅላይ ሚኒስትሩ የተሰጠ ግምገማ የኖረ እንደሆነስ አንድ ቀን በዚህ ደረጃ በካቢኔ የቀረበ ነገር የለም። እንዲያውም በተለያዩ መንገድ በሚኒስቴር መስሪያ ቤታችን ይሰራሉ ተብሎ የታቀዱ ጉዳዮች ለምሳሌ የተሳለጠ አገልግሎት ለህብረተሰቡ ለመስጠት የሚደረግ የኢዝ ኦፍ ዱዊንግ ቢዝነስ የሚል በጠላሉ ቢዝነስ ለማካሄድ የሚያስችል ሁኔታ እንዲፈጠር ለማድረግ የተጀመሩ ስራዎች አሉ። በእኛ መስሪያ ቤትም በተለያዩ ሚኒስትር መስሪያ ቤቶችም ማለት ነው። ከዚህ አኳያ የሰራናቸው ስራዎች በአዎንታ የሚገመገሙ ነበሩ። በሌሎች መድረኮችም በተለያዩ የስራ አፈጣጠማችን በሚቀሩበት ጊዜም የተለየ ችግር ታይቷል ተብሎ የተገመገመበት ጊዜ የለም። በመጨረሻ የካቢኔ ሰባ የነበርኩበት ጊዜ ስራ አፈጣጠምን በተመለከተ የቀረበ ነገር የለም። ሪአክሽኑ ካዩ በኋላ ማብራሪያ የተሰጠበት ነገር አድርጌ ነው የምወስደው። አሁን እያልከኝ ያለው ነገር እ በዚህ ደረጃም ፐርሶናል የሰማሁት ነገር የለም። እንግዲህ ካቢኔ አባላትን የሚመርጡበት ፖሊሲዎቻቸውን፣ ፕሮግራማቸውን የሚፈልጉትን ስራ ይፈጽምልኛል ብለው የሚያስቡት ሰው መምረጥ ያለባቸው ጠቅላይ ሚኒስተሩ ስለሆኑ የፈለጉትን ሚኒስተር የማውረድም ይሆን የመሾም የእሳቸው ኃላፊነት ስለሆነ ይህን ያህል ሊያነጋግር አይገባም። ጉድለቱ የት ነው ለሚሉ ሰዎች ያለሁት መልስ ጠቅላይ ሚኒስትር በሕገ መንግስትም የተሰጣቸው ኃላፊነት አለ። አብሮአቸው የሚሰሩ የካቢኔ አባላትን ወደ ተወካዮች ምክር ቤት አቅርበው ያጸድቃሉ። ራሳቸው ሳይሆን ወደ ተወካዮች ምክር ቤት ወስደው ያጸድቃሉ ነው የሚለው ስልጣናቸው ማለት ነው። በዚህ አኳያ አብሮአቸውን የሚሰሩ የካቢኔ አባላት እነኚህ ሊሆኑ ብለው የማቅረብ ኃላፊነት አለባቸው፣ መብት አላቸው። ችግሩ ከዚህ ጋር የተያያዘ አይደለም። ችግሩ ምንድን ነው? አንደኛ አብሮ ፖሊሲ የሚያስፈጽምላቸው የሚለው ነገር የብልጽግና ፖሊሲ አሁን ተግባራዊ ማድረግ መጀመር አይቻልም፣ ህገ መንግስት የሚጥስ ነው። ፖሊሲው የነበረው ነው መቀጠል ያለበት። ምክንያቱም የኢትዮጵያ ህዝብ የመረጠው ድምጽ የሰጠበት ፖሊሲ የኢህአዴግ ፖሊሲ ስለሆነ እስከሚቀጥለው ምርጫ ድረስ መቀጠል ያለበት ፖሊሲ የኢህአዴግ ፖሊሲ ነው። መሀል ላይ ድርጅቱ ፕሮግራሙ ስለቀየረ የሚመስለው ሌላ አማራጭ ስለያዘ የኢትዮጵያ ህዝብ ድምፅ ያልሰጠበት ፖሊሲ ተግባራዊ ማድረግ ትክክል አይደለም፣ ሕገ መንግስትን መጣስ ነው። የብልጽግና ፓርቲ ፖሊሲ ተግባራዊ ለማድረግ ተብሎ አሁን ካቢኔ ማዋቀር ማሻሻል አይቻልም። እስከሚቀጥለው ምርጫ ድረስ ነው መቆየት የነበረበት። ህዝብ ድምፅ የሰጠው ኢህአዴግ ነው። ኢህአዴግ ፕሮግራም፣ የኢህአዴግ ፖሊሲ እስከሚቀጥለው ምርጫ ድረስ መቀጠል ስላለበት ይህንን መሰረት አድርገን እኛም መሳተፍ አለብን ብለን የወሰንበት ምክንያት ይሄ ነው። የትግራይ ህዝብ በተለያየ ደረጃ ያስተዳድረኛል ብሎ የወከለው ለህወሓት ነው ውክልና። በፌዴራል ደረጃም የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ መሳተፍ መብቱ ነው። የሚሳተፈው በግለሰብ ደረጃ አይደለም፣ በተቋም ነው የተመረጠው፣ ህወሓት ነው። ስለዚህ በፌዴራል ደረጃ የትግራይ ህዝብን ወክሎ በካቢኔ መሳተፍ ያለበት የህወሓት የድርጅቱን የወከለው ሰው ነው መሆን ያለበት ማለት ነው። ህወሀት የወከለውን ማንሳት ማለት የትግራይ ህዝብ በፌዴራል እንዳይሳተፍ መከልከል ማለት ነው። ይሄ ደግሞ ሕገ መንግስት የሚቃረን ስለሆነ ነው ማንኛውም ትግርኛ ተናጋሪ ስለተሾመ የትግራይ ህዝብ ወኪል አለ ማለት ስለማይቻል ነው። የትግራይ ህዝብ ያልወከለው ግለሰብ በካቢኔም በተለያየ መንገድ እንዲቀመጥ የትግራይ ህዝብ ወኪል ነው ማለት አይቻልም። ዘሩ አይደለም የሚቆጠረው ብሔሩ አይደለም የሚቆጠረው ውክልናው ነው። ስለዚህ በዚህ ደረጃ የትግራይ ህዝብ በፌዴራል ድምፅ እንዳይኖረው በፈጻሚ አካል ሚና እንዳይኖረው ስለተደረገ ነው ተቃውሞ በዚህ ደረጃ መገለጽ የቻለውና ከዚህ አኳያ ነው ስህተት የሚባለው። በህወሓትና በፌዴራል መንግስቱ ያለው ግንኙነት በጣም የተካረረ ነው። ሀገሪቷ ከገባችበት ችግር ለመውጣት ሰከን ብሎ ነገሮችን ለመፍታት ህወሓት አዎንታዊ የሆነ ሚና ሊጫወት አይችልም ወይ? ይሄ የማካረሩ ሁኔታ ከህወሓትም ይስተዋላል የሚሉ ሰዎች አሉና፣ ለዚህ ያለው አስተያየት፣ ያው የሀገራችን ሁኔታ በጣም አሳሳቢ ሁኔታ ስላለ ማንኛውም ተሰማራ ፖለቲካ ፓርቲ የፖለቲካ ድርጅት መንግስት ኃላፊነት ያለውን በሙሉ ኃላፊነት ባለው መንገድ ሁኔታውን በሰከን ሁኔታ እያየ መፍታት ትልቅ ኃላፊነት ነው ያለበት። ህዋሀትም ከዚህ አኳያ የነገሮችን ሰከን ብሎ ለማየት ብዙ ጥረት አካሂዷል። በህወሀትም በትግራይ ህዝብ ላይም የሚደርሱ የተለያየ ጥቃቶች እያሉ እነዚህ ሁሉ ተቋቁሞ በሰላማዊና ዴሞክራሲያዊ መንገድ ብቻ ተቃውሞውን እያሰማ ትክክል ያልሆነ የሚለው ነገርም በዚህ መልክ ነው መሄድ ያለብን፣ ይሄ ትክክል አይደለም ብሎ እየገለጠ እየደረሰበት ያለውን ተጽዕኖ በሙሉ በመቋቋም ነው እየሄደ ያለው ህወሀት። በጣም ሀላፊነት በተሞላበት አኳሀን ነው ህብረተሰቡን ለመምራትና ከስሜት ነጻ ሆኖ ነገሮችን አመዛዙ ነው እንዲያዩ ለማድረግ ጥረት እያደረገ ያለው ኢህአዴግ ውስጥ የተፈጠሩ ችግሮችም እልባት እንዲያገኙ ለማድረግ በሰከነ ሁኔታ ነገሮችን እሚ በማለት ህወሀት የተጫወተው ሚና በጣም ከፍተኛ ነው። ይሄ ማለት አቋሙ መደራደር አለበት ማለት አይደለም። በዓላማ ከተለያየ መሸፋፈን የለበትም። የዓላማ ልዩነት አለን ተብሎ በግልጽ ነው ህብረተሰቡን ማደናገር የለብንም ማወቅ ያለበት ሀቁን ህብረተሰቡን ማወቅ አለበት። ኢህአዴግ ያልሆኑ ግን ኢህአዴግ ነን ብለው ተሸፋፍነው ለማቅረብ ሲሞክሩት ኢህአዴግ እንዳልሆነ ህዝብ እንዲያውቅ ማድረግ ነበረብን። ይሄ በህጋዊ መንገድ በሰላማዊ መንገድ እስኪሄድ ድረስ ነገር ማካረር ሳይሆን እውነታውን ሀቁን ህብረተሰቡ እንዲገነዘበው ማድረግ ማለት ነው። ስለዚህ በአቋም ነው ህወሓት የማይደራደረው እንጂ ነገራችን በሰከነ መንገድ በሰላማዊ መንገድ ሁሉም ነገር እልባት እንዲያገኝ ለማድረግ የቻለውን ሁሉ እየሰራ ነው ያለው። ዋና ኃላፊነትን ወስደው በሰከነ ሁኔታ ነገሮችን እልባት እንዲያገኙና ሀገሪቱ ወደ ተስፋ ደረጃ እንዳትደርስ የማድረግ ኃላፊነት ያለበት መንግስት ነው የሚል እምነት ነው ያለ። ወይዘሮ ፈትለወርቅ ገብረ እግዚአብሔር ለሰጡኝ አስተያየት በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች አሁን ማጠቃለያ ዜና አላሰማ። የኢትዮጵያ የኤርትራና የሶማሊያ መሪዎች ዛሬ ኤርትራ ዋና ከተማ አስመራ ላይ ተገናኝተው ተወያይተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና እንደ አውሮፓውያን አቆጣጠር በመጪው መጋቢት መጀመሪያ በሚካሄዱት ምርጫዎች የሚፎካከሯቸው የቀድሞ የሀገሪቱ የጦር ኃይሎች አዛዥ ቤኒ ጋትስ ዛሬ ሰኞ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ ለየብቻ ይነጋግራሉ። ትራምፕ ሁለቱን በዋይት ሀውስ ተቀብለው ሲያነጋግሩ ለረጅም ጊዜ ሲጠበቅ የቆየውን የእስራኤልና የፍልስጤማውያን ግጭትን ለመፍታት ያለመውን እቅዳቸውን በዝርዝር ያስተዋውቋቸዋል ተብሎ ይጠበቃል ቃል። ነገ ማክሰኞ ፕሬዚደንቱና ኔተንያሁ በጋራ ጋዜጣዊ ጉባኤ እቅዱን ይፋ ያደርጋሉ ተብሎ ይጠበቃል። የመሰናበቻዊ የግራሚ ዜና ነው። ስልሳ ሁለተኛው ዓመታዊ የግራሚ ሽልማት ትናንት ምሽት በሎስ አንጀለስ ውስጥ ስቴፕልስ ማዕከል የ18 ዓመቷ ታዳጊ ድምፃዊት ቢሊ ኤሊሽ የቀረቡትን ሽልማቶች ጠራርጋ የወሰደችበት ነው። ከታጨችባቸው ስድስት ዘርፎች በአምስቱ አሸናፊ ሆናለች። በትላንትና ሁለት በሄሊኮፕተር መከስከስ አደጋ ከ13 ዓመት ልጁና ሌሎች ጋር ለልፈት የተዳረገው ኮቢ ብራያንት በትላንቱ የግራሚ ስነ ስርዓት መክፈቻ ታስበዋል። ከኮቢ ሌላ ባለፈው ዓመት በነፍሰ ገዳይ ጥይት የተገደለው ኤርትራዊው አሜሪካዊ ኤርሚያስ አስገዶም በመድረክ ስሙ ኒፕሲ ሀስልም ታስበዋል። ባለፈው ዓመት ከዚህ ዓለም በሞት የተለዩ በርካታ የሙዚቃ ሰዎችም ታስበዋል። ታዲያ ለስንብቱ በቢሊ ኤሊሽ በተከታዩ ዜማ ነው የአመቱ ምርጥ ዜማ በተደረገው የምንሰናበተው። ኒፕሲ ሲታሰብ ታዲያ የኒፕሲን ባህል ለማወደስ በአገር ባህል አልባሳት ደምቀው ነበር ሙዚቀኞቹ የተጫወቱት። መልካም ምሽት ደናደረው ازی رادیو دم تعمیر کیو به اسرانکلتن اسران حاموش تن سالسان حدن میتر باند خمون بنای سه